የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም የአብሮነት ጎዳና ጋቢና ቪኦኤ የአዲሱ ትውልድ ድምፅ። ሰላም ለእናንተ ይሁን አድማጮቻችን። በቀጥታ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ዓርብ ሚያዝያ 11 2011 ዓ.ም ምሽት የጋቢና ቪኦኤ ዝግጅታችንን ጀመር። በአርሲ ዩኒቨርሲቲ ስር በተግባር ልምምድ ላይ ያሉ የህክምና ተማሪዎች ደረሰብን ያሉትን በደል ለማሰማት ያደረጉት ሰልፍ በኃይል በፖሊስ መበተኑ ተሰምቷል። ሲበተን እንዴት ነው? እንዳላችን መበታተን ሲጀምር ወዲያው ማአት ሆኖ መጡ ዱላ ይዘው፣ በምንም ያካክል ዱላ ይዘው መማታት ነው የጀመሩት። እኛ ያለን አማራጭ እንወጠን ሻይ ቤት መግባት ነበረ። ስለ አድማውና በሌሎች እጩ የህክምና ባለሙያዎች ዘንድ ስለሚነሱ ቅሬታዎች የሚያስቃኝ ጥንቅር አለን። አዲሱ የኦሮሚያ ክልል ምክትል ርዕሰ መስተዳድር ዛሬ ደንቢዶሎ ከተማ ተገኝተው ከነዋሪዎች ጋር ያደረጉትን ውይይት የተመለከተ ዘገባም ይኖረናል። ሌሎች ለምሽቱ ያዘጋጅናቸው ቅንብሮችም አሉን። ፕሮግራሙን በመምራት ሀብታሙ ስዩምና ጽዮን ግርማ አብረናችሁ እንቆያለን። ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና ሮበርት ሙለር ሩሲያ በ2016 ዶናልድ ትራምፕ ባሸነፉበት ምርጫ እጇን ስለማስገባቷ የያዙትን ምርመራ ይፋ አድርገዋል። በመጨረሻ የደረሱበት ድምዳሜም ፕሬዚዳንቱ ሕግ ለመተላለፍ ማሰባቸውን ማረጋገጥ እንዳልቻሉ ነው። ትናንት ይፋ የተደረገው 448 ገጾች ያሉት የሙለር ሪፖርት ትራምፕም ሆኑ የምርጫ ዘመቻ ረዳቶቻቸው ሚስተር ትራምፕ በተቀናቃኛቸው ሂላሪ ክሊንተን ላይ የበላይነት እንዲጎናጸፉ ለማድረግ ከሩሲያ ጋር መመሳጠራቸውን የሚያረጋግጥ ነገር የለም ሲል ደምድሟል። ምርመራው በትራምፕ ዘመቻ ውስጥ የሰሩ ሰዎች ከሩሲያ መንግሥትና ግለሰቦች ጋር ግንኙነት ካላቸው ሰዎች ጋር መገናኘታቸውን ለመመዝገብ ቢችልም ማስረጃው ግን የወንጀል ክስ ለመመስረት በቂ አይደለም ሲል ሲሉ ልዩ መርማሪው ሮበርት ሞለር በሪፖርታቸው ላይ አስፍረዋል። ሩሲያ በዩናይትድ ስቴትስ ምርጫ እጁ አለበት የሚለውን ጥርጣሬ አስመልክቶ የፌዴራሉ መንግስት የያዘውን ምርመራ አቅጣጫ ለማሳትና ለማገድ ግን በሁኔታው የተበሳጩት ዶናልድ ትራምፕ ብዙ ሙከራዎችን ማድረጋቸውን ሪፖርቱ ሳይገልጽ አላለፈም። በኢንዶኔዥያው ፕሬዚዳንታዊ ምርጫ አሸንፊያለሁ ሲሉ በጡረታ ላይ የሚገኙት የጦር ሰራዊት ጄኔራል ፕራቦ ሱቢአንቶ አወጁ። ተቀማጩ ፕሬዚዳንት ጆኮ ዊዶዶ ግን አብላጫውን ድምፅ እንዳገኙ ከወዲሁ የወጡ ቆጠራዎች ይጠቁማሉ። የጠቅላላ ምርጫ ውጤት በኦፊሴል ከሚገለጸው በግንቦት መጨረሻ እንደሚሆንም ታውቋል። በዘንድሮው የኢንዶኔዥያ ብሔራዊ ምርጫ በመላ ሀገሪቱ በተዘጋጁ 89563 የድምፅ መስጫ ጣቢያዎች 193 ሚሊዮን ሕዝብ ድምፁን ሰጥቷል። የምርጫ ኮሚሽኑ እስካሁን ባለው ጊዜ ውስጥ ከ11 ሺህ የድምፅ መስጫ ጣቢያዎች የገቡለትን ካርዶች ቆጠራ አጠናቋል። የፈረንሳይ ፕሬዚዳንት ኢማኑኤል ማክሮን በኖተርዳም ካቴድራል ላይ ከባድ እሳት ቃጥለው ከደረሰ በኋላ ዛሬ በኤሊሴ ቤተ መንግሥት ከዩኔስኮ ልዑክ ቡድን ጋር ተገናኝተው ይወያያሉ። ዩኔስኮ ታዋቂውን ጥንታዊ ታሪክ ያለውን ካቴድራል በቅርስነት የመዘገበው እንደ ኤውሮፓያን ዘመን አቆጣጠር በ1991 ዓ ም መሆኑ ይታወቃል። የዓለም የቅርስ ማዕከል ዳይሬክተር ሚሽቴል ድሮስለር ቃጠሎ የደረሰበትን ካቴድራል ከጎበኙ በኋላ ሲናገሩ ሁለት ሶስተኛ የሚሆነው የኖተርዳም ካቴድራል ጥንታዊ ጣራ ጋይተዋል ብለዋል። ፕሬዚዳንት ማክሮን እድሳቱ ፈረንሳይ በ2024 የበጋ ኦሎምፒክን በምታስተናግድበት ጊዜ ተጠናቆ ማየት ፈልጋለሁ ብለዋል። አንዳንድ ባለሙያዎች ግን ከካቴድራሉ ታሪካዊነት አንጻር የቀድሞ ጥንታዊ ገጽታውን ልቅም አድርጎ ለመመለስ ፕሬዚዳንቱ ባቀዱት ጊዜ ላይደርስ እንደሚችል ይጠቁማል። የማሊው ጠቅላይ ሚኒስትር ሱሜሉ ቡቤ ሜጋ እና መላ መንግስታቸው ትላንት ስራውን ለቋል። ከፕሬዚዳንቱ ከኢብራሂም ቡባከር ከታ ጽህፈት ቤት የወጣ መግለጫ ፕሬዚዳንቱ ጠቅላይ ሚኒስትሩና መላ ካቢኔያቸው ያቀረቡትን የስራ መልቀቂያ ጥያቄ ተቀብለዋል፣ ይላል። የሱሜሉ መንግስት ይህን እርምጃ የወሰደው ባለፈው ወር አንድ መቶ ስልሳ የፉላኒ ከብት አርቢዎች በተጠርጣሪ የዶጋን አዳኞች መገደላቸውን ጨምሮ በሀገሪቱ ማዕከላዊ ግዛት ሁከት መከሰቱን ተከትሎ ነው። በተባበሩት መንግስታት ዘገባ መሰረት ባለፈው አመት በፉላኒ እና በዶጋን ማህበረሰቦች መካከል በተካሄዱ ግጭቶች ምክንያት ስድስት መቶ የሚሆኑ ሴቶች፣ ህጻናትና ወንዶች ተገድለዋል። ዜጎች መንግስት ሁከቱን ለማስቆም አልቻለም ሲሉ ከሁለት ሳምንታት በፊት በዋና ከተማዋ ባማኮ ግዙፍ የተቃውሞ ሰልፍ ማካሄዳቸው ይታወሳል። ማሊ እንደ አውሮፓውያን አቆጣጠር በ2012 ዓ ም ባማኮ ውስጥ ላጭር ጊዜ የቆየውን ወታደራዊ የመንግስት ግልበጣ ተከትሎ ሙስሊም ጽንፈኞች አብዛኛውን ሰሜናዊ ግዛትን ከተቆጣጠሩ ወዲህ ሀገሪቱን ለማረጋጋት እየጣረች መሆኑም የሚወጡ ዘገባዎች ያሳያሉ። አድማጮች ለሰዓቱ የያዝ ናቸው አጠር ያሉ ዓለም አቀፍ ዜናዎቻችን እነዚህ ነበሩ። ከቀሬ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማና ሀብታሙ ስዩም አብረን ከአድማስ ስንሻገር እንላችኋለን። ጋቢና ቪኦኤ ሌትስ ፕሮስ ቦንደሪስ ቱጌዘር የጋቢና ጉዟችን ይቀጥላል። ወደ ቀዳሚው ዘገባችን እንለፍ። በአርሲ ዩኒቨርሲቲ ስር በተግባር ልምምድ ያሉ የሕክምና ተማሪዎች ደረሰብን ያሉትን በደል ለማሰማት ያደረጉት ሰልፍ በፖሊስ ኃይል መበተኑ ተሰምቷል። ሀብታሙ ስዩም ስለ ትላንቱ ክስተት እንዲሁም በሌሎች እጩ የሕክምና ባለሙያዎች ዘንድ የሚነሱ ቅሬታዎችን የሚያስቃኝ ጥንቅር በመቀጠል ያሰማናል። ላለፉት ሦስት ወራት ያክል አቤት ስንል ከርመናል ይላሉ የአርሲ ዩኒቨርሲቲ በተግባር ልምምድ ላይ ያሉ የሕክምና ተማሪዎች። ከአንድም ሁለቴ ለዩኒቨርሲቲው ባደረስነው ደብዳቤ ላይ ለሥነ ልቦናና ኢኮኖሚያዊ ጫና ያበቁንን ችግሮች ዘርዝረናልም ይላሉ። ከእጩ ሐኪሞች መካከል አንዱ የሆነው ወንዱ ምትኩ በሥራ ልምምድ ወቅት እሱና ባልደረቦቹ የሚገጥማቸውን ችግር እንዲያጋራል። ማለት ከጥቃቅን ጥያቄዎች ከመሠረተ ልማት ላይብረሪ እና የመማሪያ ክፍሎች፣ የማጥኛ ቦታዎች ጀምሮ እስከ ማለት ኢቫሉዌሽን፣ ግሬድ አሰጣጥ፣ የውጤት አያያዝ፣ የፈተናዎች ተነስቶ እስከ የመጨረሻ ዓመት ላይ ደግሞ የስራ ሰዓት የሚሰጠው ኢቫሉዌሽን በሲኒየር ዶክተሮች ዶክተሮች ላይ የሚደርሰው ስድብ በታካሚዎች እና ከነሱ ጋር በሚመጡ ሰዎች ሐኪሞች ላይ የሚደርሰው ድብደባ እና ስድብ ይሄ ሁሉ ይቁም እና ሐኪሞች በሚሰሩ ስራ ደግሞ በቂ ክፍያም እየተከፈላቸው አይደለም የሚሉት ጥያቄዎችን ያካተተ ነበረ። እኒህና ተጨማሪ ቅሬታዎችን ያሰሙ እጩ ሐኪሞች አፋጣኝ ምላሽ እንዳላገኙ ይናገራሉ። ስለሆነም ወደ ቀጣይ እርምጃ ተሻገሩ። ቀጣዩ እርምጃ ቅሬታን በሰላማዊ ሰልፍ መንገድ ማሳየት ነው። እሱም ግን በሰላም አልተጠናቀቀም እና መጀመሪያ ከግቢ ስንወጣ አላየንም ነበረ። ከዛ በሰልፉ ተሳታፊ ከነበሩትና ስሜያ የጠቀስ ያለች ሌላ እጩ ባለሙያ ትናንት ረፋድ ላይ የተፈጠረውን ክስተት በስሜት ትሞልታ እንዲት አስታውሳል። መዝለል ጀመሩ ፖሊሶቹ፣ ዘሎ መጣና የፊት ያለውን ልጅ መምታት ጀመረ። ልክ ሲመታው ሁሉም ተበተነ። ሲበተን እንዴት ነው እንዳላችን፣ መበታተን ሲጀምር ወዲያው ማአት ሆኖ መጡ ዱላ ይዘው፣ በምንም ያካክል ዱላ ይዘው መማታት ነው የጀመሩት። እኛ ያለን አማራጭ እንወጠን ሻይ ቤት መግባት ነበረ። በዛ መሀል ወደቅኩ። ስወድቅ፣ ለሱ እንኳን ለእኔ ርኅራሄ ሊያሳየኝ ይቅርና መጥቶ በያዘው ዱላ መማታት ጀመረ። አረ በማርያም ብዬ እየለመንኩት መማታት ጀመረ። ከዛም ተነስተን እንደምንም ጓደኛ የመታ አንስታኝ ሻይ ቤት ገባን እሱ መንገድ ላይ ስሽ ወደኩ መጡ ሻይ ቤት ገብቼ ከለላ በጠበቅኩበት ጊዜ ከአስፋልት ወጥቼ ሻይ ቤት በገባው ጊዜ ከዛ ውስጥ ጎትተው አውጥተው ሚውጡ እየተባለም የተመጣ ነው። አሁን በስራ ላይ ባለው የኢትዮጵያ የትምህርት ስርዓት መሰረት ሐኪሞች ስድስት ዓመታትን በትምህርት ያሳልፋሉ። ከስድስቱ ዓመታት መካከል የመጨረሻውን አንድ ዓመት በተግባር ልምምድ ነው የሚያሳልፉት። በዚህ ሰዓት እኒህ የሕክምና ተማሪዎች ከተማሪነት ይልቅ ዶክተር የሚለውን ማዕረግ ከመጠቀም ጀምሮ በበላይ ዶክተሮች የቅርብ ክትትል ስር ሆነው ህሙማንን የማከምና የማስተናገድ ሥራዎችን እንደሚሠሩም ነግረውኛል። የአርሲ ዩኒቨርሲቲ ተማሪዎች ከዩኒቨርስቲያቸው የመሠረተ ልማት ጉድለት ጋር አብረው ያነሱት ችግር ከዚህ አሰራር ጋር የሚገናኝ ነው። ይህ ችግር ባዲስ ዩኒቨርሲቲ ተማሪዎች ብቻ ሳይሆን በተለያዩ ዩኒቨርሲቲዎች ስር ባሉ ተለማማጅ የህክምና ባለሙያዎችም የሚነሳ ነው። ዛሬ በአንድ ታዋቂ ሆስፒታል ውስጥ የሚያገለግሉት ዶክተር አብርሃም አሪያ በተግባር ልምምድ ላይ ባሉ ሐኪሞች ዘንድ ጭንቀት እንደ ባህል የኖረ ነው ይላሉ። ብዙ ጊዜ ኢንተርንሽፕ ላይ ያለን ሰው ልክ እንደ ተማሪ ከማየት ይልቅ ትንሽም እንደ ጠብላት የማየት አይነት አካሄድ አለ። በህክምና ትምህርት ቤቶች ውስጥ ይሄ የረጅም ጊዜ ባህል ነው። ከዚህ በተጨማሪ ልክ አንድ ሰው ትርፍ ጊዜ ሲሰራ ወይም ትርፍ ሰዓት ሲሰራ በህጉ መሰረት የሚከፈለው ክፍያ አለ። በማንኛውም መስሪያ ቤት ውስጥ በህክምና ውስጥም አለ፣ ግን ለኢንተርኖች አይከፈልም። ምክንያት የሌለው ምክንት ነው አካሄድ ነው። ክፍያ አይከፈልም። ስለዚህ አንድ ተለማማጅ ሐኪም ወይም ኢንተርንሽፕ ላይ ያለ ሐኪም ሰላሳ ስድስት ሰዓት ቀጥታ መደዳውን ሊሰራ ይችላል። መስራቱ ብቻ ሳይሆን አንዳንዴ በብዙዎች ቦታ ላሽ እንደሚታየ ማደሪያ ቦታም የለው ከዛ በተጨማሪ ምንም አይነት ክፍያ አይስከፈለም። ስለዚህ ከሚያገኛት በጣም አነስተኛ ከሆነሽ ደሞዝ ላይ ለዛው ለምግቡ የሚያወጣው እና ለራት ለቁርስ ሲያወጣ ያወረደ ደሞዙ ያልቃል ማለት ነው። ከዛ በተጨማሪ የሚደረገው የሞራል ጉዳት አለ። የሞራል ጉዳቱ ታካሚዎች በሚመጡበት ጊዜ ወይም ራውንድ ይደረጋል በሚባሉበት ጊዜ ላይ በሲኒየር ሐኪሞች የሚኖር አንዳንዴ የማንቋሸሽ ደስ የማይል ንግግሮች ታካሚ ፊት ይኖራሉ። እዚህ በተጨማሪ ደግሞ ማህበረሰቡ ላይ እየታየ ያለው ችግር እኝም ሐኪሞች ልክ ሰው ሊታከም በሚመጣበት ጊዜ እንደሚፈጠር ችግሮች ወይም ካሉ ወይም ለምሳሌ አንድ ታካሚ ህይወቱ የሚያልፍ ከሆነ ቫዮለንት የመሆን የመሆንና ፊዚካሊ ለመደብደብ የመሞከር እና የመደብደብ ነገሮች እየታዩ ነው ያሉት። በጅማ ዩኒቨርሲቲ ላይ የታየው በሐዋሳ ዩኒቨርሲቲ ውስጥ ሆነው በተግባር ልምምድ ላይ ከሚገኙ እጩ ሐኪሞች መካከል አንዱ የጠቆሙኝ ጉዳይ በእጩ ሐኪሞችና በመንግስት መካከል የሚገባው ውል ፍትሐዊነት እንደሚያንሰው ነው። ዶክተር አብርሃም አሪያ ስለውሉ ውሉ ይህንን አጋርተው ነው። ትክክል ነው። እሱ የኮስት ሼሪንግ ይባላል። በሀገራችን በቅርብ ጊዜ የተጀመረ ነው። ኮስት ሼሪንግ የሚባለው ልክ አንድ ተማሪ የዩኒቨርሲቲ ትምህርቱን ከተማረ በኋላ ቀጣይ በሚኖረው ስራ ላይ ከደሞዙ እየተቆረጠ ሙሉ የቱዊሽንን አስራ አምስት ፐርሰንት የሚከፍልበት አይነት ስርአት ነው ያለው። ነገር ግን ወደ ህክምና ስንመጣ ቱዊሽኑ አስራ አምስት ፐርሰንት መሆኑ ይቀርና መቶ ፐርሰንት እንዲከፍል ይደረጋል። ይሄ ከሌሎች የትምህርት መስኮች አንጻር ሲታይ በጣም ከፍተኛ ነው እና በጣም አግባብ የሌለው ነው። ለምሳሌ በህክምና ላይ በምንማረግበት ጊዜ ለስድስት አመቱ የምንከፍለው ቱዊሽን ወይም የተፈራረም ነው ወደ ከሀምሳ አምስት ሺህ ወደ ስልሳ ሺህ አካባቢ የሚሆን ነው። ነገር ግን መጨረሻ ላይ ልክ ስንጨርስ ዲግሪያችንን መውሰድ የምንፈልግ ከሆነ ክፈሉ የምንባለው አራት መቶ ሀያ ሰባት ሺህ ብር ነው። ወደ አርሲ ዩኒቨርሲቲ እንመለስ። ከፌዴራል መንግስት የተላኩ ባለስልጣናት ከተማሪዎች ጋር ውይይት ስለመጀመራቸው ሰምተናል። ውጤት አልባ የመደለያ ምላሾች በተደጋጋሚ እንደተሰሙ ከሚያስታውሱት መካከል አንዱ አድማው ሊቀጥል እንደሚችል ይናገራል። በጉዳዩ ላይ ያላቸው ምላሽ ለመጠየቅ የጤና ጥበቃ ሚኒስቴር ቃል አቀባይ የሆኑትን አቶ ዮርዳኖስን ደውዬ ለማግኘት ሞክሬ ነበረ። እሳቸው በአጭሩ ከጤና ጥበቃ ሚኒስቴርና ከትምህርት ሚኒስቴር የተውጣጣ ቡድን ወደ አርሲ ዩኒቨርሲቲ እንደተላከና ዝርዝሩ ለወደፊቱ እንደሚገለጽ ነግረውኛል። የአርሲ ዩኒቨርሲቲና የትምህርት ሚኒስቴር ተወካዮችን ለማግኘት በሞክርም አልተሳካለኝም። ለአሁኑ ምላሻቸውን እንዳገኘን መልሰን ለእናንተ እናስደምጣለን። ሀብታሙን እናመሰግናለን። ይህን ጉዳዩን የተከታተልን ለአድማጮቻችን እናደርሳለን። ወደ ተከታዩ ዘገባችን እንለፍ። የኦሮሚያ ክልል ምክትል ርዕሰ መስተዳድር ትላንት የተሾሙት ማለት ነው አቶ ሽመልስ አብዲሳ ዛሬ ከቄለም ወለጋ ዞን ከተውጣጡ የህብረተሰብ ክፍሎችና ከደንቢ ዶሎ ነዋሪዎች ጋር ውይይት አድርገዋል። ይህንን ውይይት በተመለከተ የሀገር ውስጥ መገናኛ ብዙኃን እንደዘገቡት በውይይቱ ላይ የክልሉ መንግስት የኦሮሞ ሕዝብ መሰረታዊ የፖለቲካ የሚያስተላልፋ ጥያቄ ለዘለቄታው ለመመለስ በትጋት እንደሚሰራ ተናግረዋል። በክልሉ አልፎ አልፎ የሚስተዋሉ የሰላም ችግሮችን ለመፍታትም እንደዚሁም ዘላቂ መፍትሄን ለማምጣት እንደሚሰሩ ቃል ገብተዋል። የነቀምቴው ዘጋቢ ናኮር መልካ በስብሰባው የተገኙ ተሳታፊዎችን አነጋግሯል። አቶ መለስ ኒካ ከሚሰጡት አስተያየት ይጀምራል። ከህዝቡ ጋር የተደረገው ውይይት እጅግ በጣም ደስ አርኪ ነበር። ህዝቡ ሲያነሳ የነበረው የጸጥታ ጉዳይ ስለ ልማት ጉዳይ አንስተው ነበር። በቀደም ትናንት ተሾመው እዚህ ዛሬ የወልደጋ መገኘታቸው እጅግ በጣም ደስ የሚያሰኝ ነው። ይህ ትውልድ ለዚህ ህዝብ እንዴት ምን ያህል ያስባል የሚለው ነገር ነው የሚያሳይ። እናንተ የአንድ አባት የአንድ እናት ልጆች ሆናችሁ መቀረር ምንድን ነው ያቃታችሁ? ከአቃታችሁ ስለምንድን ነው ያገር ሽማግሌ የጠራችሁ? እንዲ የማታደርጉ ተብሎ ነበር። እንደዚህ ከቀጠለ ደግሞ ልማታችሁ እንዳይሰራ የሚላ አድርገው እኛም ስለሆነ በተቻለ መጠን እኛም እንሰራለን። ለራን የሰጠናቸው ነገሮች አሉ። እነዚህን ሰዎች ደግሞ በተቻለ መጠን ደም ከሚፈስ ሁለቱም ቁጦሮ እንዲያወሩ እንዲነጋገሩ ተነግሯቸዋል። እጅግ አርሲ መስ ነውሰሱ ሌላው የውይይቱ ተሳታፊ ሀጂ አህመድ አልይ፣ አቶ ሽመልስ ፍጹም ሰላም ወደ ቄለም ወለጋ እንዲመለስ ተሳታፊዎቹን ቃል ማስገባታቸውን ጠቅሰው ለምን በሹመታቸው ማግስት ትኩረት ሰጥተው ወደ እነሱ እንዳቀኑ የሚያስቡትን ጠይቄያቸው እንዲህ ብለውኛል። ቀኒ ትንሽ ሰላም ስለሌለ ችግሩን ለመፍታት ብሎ ህዝቡ ጋር ለማያየት ብሎ መምታቸው በጣም ህዝቡ ደስ ብለዋል። እነሱም አማና የወሰዱ አሉ። እኛም ደግሞ አማና ወስደን ሰላማችን እንጠብቃለን ብለን ሰላሙ የእኛ ጉዳይ ስለሆነ እኛ እንጠብቃለን ብለን ከሚቀነሱ ጋር ተወያይተናል። ወይዘሮ ብርቱካን ቶለሳ ምክትል ርዕሰ መስተዳድሩ በኦሮሞ ነጻነት ግንባር ታጣቂዎችና መንግስት መካከል እየታየ ያለውን ጥል ለመፍታት እንዲሰሩና በጥሉ ምክንያት ሰለባ እየሆኑ ያሉትን ንጹሃን ዜጎች እንዲታደጉ መጠየቃቸውን ለቪኦኤ ገልጸዋል። የዞኑ ኮሚኒኬሽን ጉዳዮች ጽሕፈት ቤት ኃላፊ አቶ ሀብታሙ ከተማ በጸጥታ ችግር ምክንያት በዞኑ የተጓተቱ የመሰረተ ልማት አውታሮች ግንባታ በፍጥነት እንዲጠናቀቁ መንግስት እንደሚሰራ ምክትል ርዕሰ መስተዳድሩ ቃል መግባታቸውን አመልክተዋል። አቶ ሽመልስ አብዲሳ የደንቢዶሎ ውይይታቸውን አጠናቀው በኦሮሚያ እና ቤኒሻንጉል ጉሙዝ አዋሳኝ አካባቢዎች ጸጥታ ዙሪያ ለመምከር ወደ አሶሳ ማቅናታቸው ታውቋል። ለአሜሪካ ድምፅ ናኮር መልካ ከነቀምቴ። በማደግ ላይ ባሉ ሀገሮች ሴቶች የሥራ እድል እንዲጎለበት ለማበረታታት የታለመውን የዩናይትድ ስቴትስ መርሃ ግብር ለማስተዋወቅ ወደ አፍሪካ የተጓዙት የፕሬዚዳንት ዶናልድ ትራምፕ ልጅና የዋይት ሀውስ ከፍተኛ አማካሪ ኢቫንካ ትራምፕ ትናንት አይቨሪ ኮስትን ጎብኝተዋል። ኢቫንካ በጉብኝታቸው ሴት የካካው አምራች ኅብረት ሥራ አባላት ከሆኑ ገበሬዎች ጋር ተገናኝተው ተወያይተዋል። ከዚያም በዋና ከተማ አቢዣን በዓለም ባንክ የፖሊሲ ጉባኤ ላይ ተካፍለዋል። ኤሻ ሳራይ ያጠናቀረችውን ቆንጂት ታዬ እንደሚከተለው ታቀርበዋለች። ትናንት ኢቫንካ ትራምፕ የአይቮሪ ኮስቷን አድዞፔ ከተማ ሲጎበኙ ለሀገሪቱ የኮኮ ኢንዱስትሪ ሴት አባላት ድጋፍ የሚውል ከዩናይትድ ስቴትስ የዓለም አቀፍ ልማት እርዳታ ድርጅት ዩኤስኤአይዲ እና ከግል ኩባንያዎች የተሰጠ ሁለት ሚሊዮን ዶላር ይፋ አድርገዋል። አንዱ የዚህ እርዳታ ተጠቃሚ ካያት የተባለው የአይቮሪ ሴቶች የግብርና ህብረት ስራ ማህበር ነው። እንደዚህ ያ ሶስት መቶ ተጨማሪ ማህበራት ቢኖሩን ምን ያህል ሴቶች ሊጠቀሙ እንደሚችሉ ገምቱ። ኢቫንካ ትራምፕ ናቸው። ደብሊዩ ጂዲፒ በሚል አህጽሮት የተሰየመው አዲሱ የትራምፕ አስተዳደር መርሃ ግብር በታዳጊ ሀገሮች የሴቶችን የስራ እድል ለማበረታታት በያዘው ውጥን ሊረዳ ያሰበውም እንደ ካያት ያሉ ማኅበራትን ነው። በኮኮ አምራችነት እና ተዋጽኦ ንግድ የተሰማሩ ኩባንያዎችን ያሰባሰበው የዓለም የኮኮ ፋውንዴሽን ተጠሪ ቲም መኮይ በግልጽ እንደሚታየው በጣም የሞቃ አቀባበል ተደርጎላቸዋል። ሴቶቹ በዩናይትድ ስቴትስ የኢንቨስትመንት አስተዋጽኦ ተደስተዋል። የራሳቸውንም መዋለ ነዋይ እያሳደጉ ናቸው። የካያት የሴቶች ማህበር ፕሬዚደንት አዲንጊራ ያዋም እንዲህ ይላሉ። አብረናቸው ልንሰራ ዝግጁ ነን። ቤተሰቦቻችን ነፃ እንዲወጡ ልጆቻችንም እንደሚገባቸው ትምህርት ቤት እንዲገቡ እንፈልጋለን። እንደ ሌሎች ሴቶች በደስታ መኖር እንፈልጋለን። በአፍሪካ ዙሪያ የስራ ፈጣሪነት ፍላጎት ያላቸው ሴቶች ቁጥር ከወንዶቹ እንደሚበልጥ ነው የሚነገረው የዓለም ባንክ እንደሚያመለክተው። ታዲያ ሴቶቹ ካፒታል የማግኘት የመሬት ባለቤትነትን የመሳሰሉ ችግሮች ያጋጥሟቸዋል። ሉሲ ምቡጉዋ ናይሮቢ የሚገኝ ጄሎ ኮሌክሽን የሚባል ኩባንያ ባለቤት ናቸው። ሴቶች ከድሮ ጀምሮ ብድር ማግኘት እንደምንችል እያወቅንም ብድር መውሰዱን እንፈራ ነበር። ከምንፈራበት አንዱ ምክንያት ንግዱ ባይሳካልኝ ምን ልሆን ነው በሚል ነው። ኢቫንካ ትራምፕ ዊፋይ ተብሎ በእንግሊዝኛ አኅጽሮት የሚጠራ የሴት ስራ ፈጣሪዎች ፋይናንስ ጉባኤ ላይ የተገኙ ሲሆን የአፍሪካ ልማት ባንክን ጨምሮ መስራቾቹ ለእሳቸውና ለዩናይትድ ስቴትስ ኮንግረስ አባላት አቀባበል አድርገዋል። የሴቶችን ውሳኔ ሰጪነት ለማጎልበት የሚሰሩ ኅብረተሰቦች በተሻለ ሰላማዊና የበለጸጉ ናቸው። ይህን በተመለከትናቸው ምርምሮች ሁሉ አይተናል። ቬኔሳ ሙንጋር በአፍሪካ የልማት ባንክ የስነ ጾታ የሴቶችና የሲቪል ማህበረሰቦች ክፍል ዲሬክተር ደግሞ እንዲህ ይላሉ፣ የምናሰባስባቸው ጉዳዮች የበለጠ የብዙዎችን ትኩረት እንዲያገኙ በደንብ እየረዳ ይገኛል። ይህም የሴቶች የካፒታል ተደራሽነት የስራ ፈጣሪነት አድጎ በግሉ የኢኮኖሚ እድገት ሙሉ ተሳታፊ እንዲሆኑ ማብቃት ነው። ብዙዎች የስራ ፈጣሪዎችም የሚደረግላቸው ድጋፍ መጨመሩ ለተነሱበት ስራ ስኬት እንደሚጠቅማቸው ይናገራሉ። አንዷ ታቱ እንደንበሌ የአይቮሪ የምግብ ድርጅት ባለቤት ናቸው። የንግድ ስራ ፈጠራ ሴቶችን ለመርዳት ጠንካራ ፍላጎት መኖሩን አምናለሁ። የገንዘቡ መጠን ምንም ያህል ይሁን፣ ከየትም ይምጣ። በትናንቱ ጉባኤ ላይ የተገኙት የአይቮሪኮስ ሴቶች ብዙዎቹ ስለ አፍሪካውያት የንግድ ስራ ፈጣሪዎች ብሩህ ተስፋ እንዳለ ነው የሚናገሩት። ቆንጅትን ለዘገባዋ እናመሰግናለን። አድማጮች፣ የምትከታተሉት ከአሜሪካ ድምጽ የሚተላለፍላችሁን የጋቢና ቪዮ ዝግጅታችንን ነው። በነገራችን ላይ አድማጮች፣ ዛሬ በብዙ የክርስትና እምነት ተከታዮች በምዕራባውያን ዘንድ የስቅለት ዕለት ነው። አንዳንድ ቦታዎች ወደ አውሮፓ ለምሳሌ ካናዳ ስራ ዝግ ነው። ዛሬ እንግዲህ በቫቲካን ላይ ብፁ አቡነ ፍራንሲስ የመሩት ስነስርዓት በወትሮ በሚከናወንበት በጥንታዊ ሮማ ኮሎሴም ዙሪያ በተካሄደ የኢየሱስ ክርስቶስ ስቅለተ በዓል ታስበዋል። እንዲሁም በተጨማሪም በእስራኤል ሀገር የተለያዩ የእምነቱ ተከታዮች በተገኙበት ታስበ ውሏል። እሁድ እንግዲህ የፋሲካ በዓል ማለት ነው። የኢትዮጵያኖች የፋሲካ በዓል ደግሞ አንድ ሳምንት ይቀረዋል። ተከታዩ ዘገባችን ወደ ግብጽ ነው የሚወስደን በግብጽ የፖለቲካን ሁኔታ የሚቀኝ አጠር ያለ ዘገባ አዲሱ አበበ አዘጋጅቷል። ግብፅ ውስጥ እንደ አውሮፓ አቆጣጠር በ2013 በተካሄደ መፈንቅለ መንግስት በዴሞክራሲያዊ ምርጫ ስልጣን የያዙት መሐመድ ሞርሲ ከተወገዱ ጀምሮ ፕሬዚዳንት ኤልሲሲ በአሁኑ ወቅት እንደ አውሮፓ አቆጣጠር እስከ 2022 ድረስ በሚዘልቀው ሁለተኛ ፕሬዝደንትነት ዘመናቸው ላይ ይገኛሉ። የኤልሲሲ ደጋፊዎች በዙበት ምክር ቤት አብላጫ ድምፅ ያለፈው ማሻሻ ኤልሲሲ ለሌላ ስድስት ዓመት እንዲቆዩ ይወስናል ተብሎ ይጠበቃል። የምክር ቤት አባሉ ራሻድ ሹክሪ በፖለቲካ አመራራቸው ፍጹም እምነት አለን፣ አገሪቱ ውስጥ የሚታየውን መረጋጋት፣ ደህንነትና ሰላም በምናየበት ወቅትም የሕገ መንግሥቱን መሻሻል እንደግፋለን ነው ያሉት ራሻድ ሹክሪ። የሚሻሻለው ሕግ የጦር ኃይሉ በፖለቲካ ውስጥ ተጽዕኖ እንዲኖረውና ፕሬዚዳንቱም በፍትሕ ሥርዓቱ ላይ ቁጥጥር እንዲኖራቸው ያደርጋል። ተቃዋሚዎች በበኩላቸው ለውጡ ፕሬዚዳንት ኤልሲሲን በአምባገነንነት የሚያስቀጥል በመሆኑ ውድቅ ለማድረግ ይቻል ዘንድ ሕዝቡ ድምፁን እንዲሰጥ ይጠይቃሉ። ሙሐመድ ሐቢብ የግብፁ ኤል ከራማ ፓርቲ አባል ናቸው። ለግብፅ ህዝብ ጥሪያችንን እናቀርባለን። ዝምታውንና ፍርሃቱን ትቶ የቀረበውን የህገ መንግሥት ማሻሻያ በመቃወም የትምምን ድምፁንም እንዳይሰጥ እናሳስባለን ነው ያሉት። የግብፅ መራጮች ግን በጉዳዩ እውለት ተከፍለዋል። ከድምፅ ሰጪዎች መካከል ሳይድ አብታህ አንዱ ነው። የተገኙትን መልካም ውጤቶች ተግባራዊ ለማድረግ የህገ መንግስቱ መሻሻል ጠቃሚና አስፈላጊ በመሆኑ መደገፍ ያስፈልናል። ህገ መንግሥት እኮ ቅዱስ ቁርአን ማለት አይደለም። እናም ህገ መንግስቱ አገሪቱ ውስጥ ባለው ተጨባጭ ሁኔታ መሰረት ሊሻሻል ይገባል ነው ያሉት ሰይድ አህመድ። በሌላ በኩል ደግሞ የህገ መንግስቱን ማሻሻያ በጥብቅ እቃወማለሁ። ምክንያቴ ደግሞ ጦር ኃይሉንና አምባገነን አመራርን የሚያጠናክር በመሆኑ ነው። በተጨማሪም ከሰለጠኑ አገሮች ልዩ መሆን የለብንም። አንድ ፕሬዚዳንት ለአራት ወይም ለአምስት ዓመት ይመረጥና ከፈለገ ደግሞ ለሁለተኛ ጊዜ ሊወዳደር ይችላል እንጂ እንደዚህ ረዥም ጊዜ መቆየት አይቻልም። በቃ ይሄ ነው የሰለጠነ አመራር ነው ያለው። በዚህ ወር መጀመሪያ ገደማ ወደ ዩናይትድ ስቴትስ የመጡት ኤልሲሲ አመራራቸው በፕሬዚዳንት ዶናልድ ትራምፕ ተወድሷል። በአህጉሪቱ እኛ ተጽዕኖ የሆኑት እኒህ የቀድሞ ጄኔራል የአፍሪካ ህብረትም የስም ሊቀመንበር ናቸው። በማዳመጥ ላይ የምትገኙት ጋቢና ቪኦኤ ነው ክሪካ ድምፅ ራዲዮ በአውሮፕላን አደጋ ሕይወታቸውን ያጡ መንገደኞችና የኢትዮጵያ አየር መንገድ ሰራተኞች የአርባኛ ቀን የህልፈት ቀን መታሰቢያ ተደርጎላቸዋል። ከሁለት ሺህ በላይ የሚሆኑ የቢሾፍቱ ከተማ ወጣቶች በበጎ ፈቃደኝነት ተነሳስተው አውሮፕላኑ በወደቀበት ከቢሾፍቱ 36 ኪሎ ሜትር ርቀት ላይ በምትገኘው ቁንጭሽ ላይ ቀበሌ በመገኘት ከተጎጂ ቤተሰቦችና ከአካባቢው ነዋሪዎች ጋር ቀኑን አሳልፈዋል። ዘጋቢያችን ግርማቸው ከቦታው ተገኝተው ሁኔታውን ተከትል ያግባናል። አደጋ የደረሰባቸው ሰዎች ቤተሰቦች፣ አካባቢው ነዋሪዎች፣ እንዲሁም ደግሞ ከቢሾፍቱ ከተማ የሄዱ ከ200 በወጣች እነዚህ ወጣቶች የአካባቢው ነዋሪዎች ባለፉት አርባ ቀናት ላሳዩት ሰው ለሆነ ሁሉ የማዘን ተግባር ለአካባቢው ነዋሪዎች እንዲሆን የትምህርት ቁሳቁሶችን ረድተዋል። ከዚህ በተጨማሪ ደግሞ የደም ፕሮግራምም አካሂደዋል። ያነጋገርኳቸው የወጣቶቹ ተወካዮች እንዳሉት ከሆነ የደም ልገሳው ፕሮግራሙም በዚህ ቀን አደጋው በደረሰበት ቦታ ላይ ማድረግን የመረጡት የሚያስተሳስረን ደም ነው፣ ሌሎቹ ነገሮች አይደሉም። አንዳችን አንዳችንን የምናድነው በደማችን ነው። ስለዚህ ይሄንን ደግሞ በደማችን ለማዳን የብሄር፣ የሃይማኖት፣ የጾታ ልዩነት አያስፈልገንም። ማንኛውም ሰው ደሙ ተመሳሳይ አይነት እስከሆነ ድረስ ማዳን ይቻላልና፣ ለዚህም ነው ደም መስጠትን የመረጥ ነው ብለዋል። ከዚህ በተጨማሪ ደግሞ አደጋ የደረሰባቸው ቤተሰቦች ለአካባቢው ነዋሪዎች ባለፉት አርባ ቀናት ባሳዩቸው ወንድማማችነት፣ እህትማማችነት፣ ልዩ የሆነ ኢትዮጵያዊነት ተግባር ሐዘንን በመግለጽ እንዲሁም ደግሞ ባለፉት አርባ ቀናት የበለጠ ጭንቀት የተሰማቸው የአካባቢው ነዋሪዎች ነበሩ በሚል በቅርብ ጊዜያት ውስጥ የጤና ጣቢያ ወይም ደግሞ ትምህርት ቤት አደጋው የደረሰበት ቦታ ላይ ለመገንባት ማቀዳቸውን በተወካያቸው በኩል ተናግረዋል። የሐዘን እንጉርጉሮዎች ቀርበዋል፣ ጸሎት ነበረ። በሐዘን እንጉርጉሮው ወቅት ላይም በጣም ትኩረት ተሰጥቶ ሲነገር የነበረው አደጋው ሊያስተምረን የፈለገው ነገር አለ። ይሄም አንድ መሆንን ነው። በዚህ አደጋ የሞቱ ሰዎች ብሄር አልተመረጠም፣ ሀገር አልተመረጠም። ከተለያዩ ሀገራት የመጡ ዜጎች ናቸው ህይወታቸው ያለፈው። ይሄ ደግሞ ሊያስተምረን ይገባል። አንድ መሆን አለብን። በዘር፣ በሃይማኖት፣ በብሄር መለያየት የለብንም የሚል የሐዘን እንጉርጉሮቻቸው ላይ ሲገለጽ ነበረ። ከዚህ በተጨማሪ ቪኦኤ ያነጋገራቸው የበአደጋው። ወንድማቸውን ያጡት ወይዘሮ ፋሲካ ሙሉ አደጋው መድረሱ ካልቀረ እዚህ ቦታ ላይ ማድረጉ የተለየ ነገር ሊያስተምረን ፈልጎ ነው። የአካባቢው ነዋሪዎች በዚህ ችግር ጊዜ ውስጥ ያሳዩት ባህሪ እጅግ የተለየ ነበረ። በደንብ አጽናንተውናል፣ ኢትዮጵያዊነትን አስተምረውናል። እና እኔ ሌላ ቦታ ከሚሆን አደጋው እዚህ ቦታ መሆኑ ራሱ ፈጣሪ ሊያስተምረን ያሰበው ነገር ስላለ ነው ብለዋል። ወይዘሮ ፋሲካ ሙሉ በአደጋው እንግዲህ ህይወታቸውን ካጡት መካከል የታምራት ሙሉ እህት ናቸው የሴቭ ዘ ቺልድረን ዴንማርክ ይሰሩ እንደነበረ አቶ ታምራት ወይዘሮ ፋሲካ ነግረውናል። ሥነ ሥርዓቱ ሲጀመር ጭንቀት ነበረ። የሀዘን እንጉርጉሮቹ ሲቀርቡ የታፈኑ የልቅሶ ድምፆች ይሰሙ ነበረ። አልፎ አልፎ ጮክ ያሉ የሀዘን ድምፆች የሚሰሙ ነበር። ነገር ግን ፕሮግራሙ ካለቀ በኋላ ሰዎች በሀዘን ውስጥም ሆነው መረጋጋት ይታይባቸው ነበረ። ሥነ ሥርዓቱ ላይ እንደነበረው ጭንቀት አልነበረም እና ይሄ የአርባ ቀን መታሰቢያው ምናልባትም ወደፊት ህይወት ይቀጥላልና ወደፊት ለሚያደርጉት ጉዞ ሁሉ በተለይ ለእነዚህ ወላጆች፣ ቤተሰቦች፣ ወንድሞች፣ እህቶች፣ ባሎች፣ ሚስቶች አንድ መጽናኛ ሆኖ የሚያልፍ ስነስርዓት ነበረ። ግርማቸውን እናመሰግናለን። እንደዚሁም እነዚህ የቢሾፍቱ ከተማ ወጣቶች ከትላንት በስቲያ አስተያየታቸውን በዚህ ጉዳይ ላይ ያካፍለውናል። ሁሉንም እናመሰግናለን። እንግዲህ አድማጮች፣ የዛሬው የጋቢና ቪኦኤ ጉዟችን በዚሁ ተጠናቋል። አብራችሁን ስላመሻችሁ በጣም እናመሰግናለን። በፌስቡክ አት ቪኦኤ አምሐሪክ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤን በመጠቀም አስተያየታችሁን አደርሱ። በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸነው ጽዮን ግርማና ሀብታሙ ስዩም ነበር ዝግጅታችንን በቴክኒክ ሲያቀና ተናገሩ እንደሚቆዩ ሞክቪል ያበሩ ጉዟችሁ የሰመረ ይሁን እያለን እንሰናበታለን። በነገው ምሽት እንደዚሁም በእሁድ ምሽት ከሳምንቱ የመራረጥ ናቸውን ዝግጅቶቻችንን ይዘን እንመለሳለን። በሰኞ ምሽት ደግሞ በአዲስ ፕሮግራም ጠብቁን። ደህና እደሩ คุณรัดโ